በኦሮሚያ የተለያዩ አካባቢዎች ዛሬም የተቃውሞ እንቅስቃሴዎች እንደነበሩና በአንዳንድ አካባቢዎች ግጭትም መስተዋሉ እየተሰማ ነው። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ነሞዳ እንዲ ወደየ አካባቢው እየደወለ ባጠናቀረው ዘገባና በየማህበራዊ መገናኛውም እየወጡ ያሉ መረጃዎች እንደሚጠቁሙት ነቀምት አካባቢ በተኩስ ልውውጥ የታጀበ ግጭት እንደነበረ፣ ትናንት በምስራቅ ሸዋ ጉደር አካባቢ ደግሞ ትናንት ምሽት ላይ በተቃዋሚዎችና በጸጥታ ኃይሎች መካከል በተነሳ ግጭት የሁለት ሰው ህይወት መጥፋቱና ውጥረቱ አሁንም እንደ በረታ መሆኑ ተጠቁመዋል። ነሞዳ እንዲህ ማምሻውን ያነጋገራቸው አንድ የጉደር አካባቢ ነዋሪ እንዲህ ብለዋል። ትላንትና ማታ ላይ በጣም ህዝቡ ሰልፍ መጥቶ ነበረ። ከዚን ወደ ሰዎች በተጅ መቱ። ከዛም በቃ አንድ ሁለት ሰዎች ሞቱ። اندو که په دا هرڅه چې اندازه په کال ورته دي چې نشو راځو چې کاردان زړeto دمو په تام هیڅ بو وک سلام صرف وکړ نه پره بسام په دې ګروپ کې څنګه نه پره دا واه چې ګډان مې وتا ودې ودې ګروپ مې تاسو موږ دې و چې شنن مې falo ود ګور ود نا بيتا مې دومره ګذو ود هم په مې አሉ በቃ ባለበት መንገድ ሁሉም ላይ ሰው ወጥቶ መንገድን ዘግቶ በቃ ወደ ውስጥ ተመልሶ እንትን ሰላም ሰልፍ ወጥቶ ነበረ። በጣም በቃ አጋዚዎች ምናምን ፌደራል መጡና እየሰጋሪ ነው በቃ ወደዚህ ወደዚያ መሄድ ምናምን የለም። በጣም ሰዎች ተመቶ፣ ብዙ ሰዎች ደግሞ ወደ ፖሊስ ታስሯል። ለምሳሌ እኛ ሰፈር ያሉ ልጆች እንደ አፍስኪ ፉፋ የሚባለው አገኘው የሚባለው ጉቱ የሚባለው ልጅ በጣም ሰዎች ተያዘ። በቃ ወደ እንትን ፖሊስ ጣባ ወሰዱ እና እስካሁን ታስሮ ነው። አዱስነት በጣም ቱስክ፣ በጣም በጣም ኃይለኛ ቱስክ ነበር። በቃ እንደ እሳት ነው ሚጣጠል ነበረ። በጣም በጣም ኃይለኛ ቱስክ ነበር። በተለይ ከሶስት አራት ሰዓት ጀምሮ እስከ ሰባት ሰዓት እስከ ስምንት ሰዓት ሶስት ምናምን በጣም ነበረ እና ዘጠኝ ሰዓት ጀምሮ እስከ አስራ ሁለት ሰዓት ደግሞ ልጆቹ ወደዛ ወደዚህ እየሄዱ በቃ እያባረሩ እያለቃቀሙ ነበረ። በጣም በጣም ይደላ አስቸጋሪ እንትን ነው ያለ የቆሰለ አንድ ሶስት ሰው ምናምን ነው። እነሱም ስማቸውን አናውቅም። በጣም ወታደሮች አሉ እንጂ እኛ ሰፈር ላሱ ዛሬ አሁን አሁን አንድ አስር ደቂቃ ሳይሆን ብዙ ሰዎች በአንድ ሰው መኪና የሚሆኑ ወደዚህ የመጡ ነበረ። አሁን ደግሞ በቃ ወደ ከተማ በጣም ብዙ አጋዝ እና ፌደራሎች አሉ። ደግሞ ሆማቸው በጉዳት አካባቢ አለ። በዚያ ከዚያ ነው ከነ መከላከሎች የሚመጡ ከዚያ ነው መጡ። በጣም በቃ አጋዞችም ከዚያ ነው የመጡ ደግሞ ከተማ አሁን ባለበት ሁሉም ቦታ ላይ እነሱ ናቸው በቃ ሰው ምናምን መንገድ ላይ የለም። ማንም የለም፣ በማንም አይግን አሁን እነሱና የእነሱ መኪና ብቻ ነው፣ አስፋልት ላይ ሸለቆ ሸለቆ ላይ የሚሄዱ በቃ ሰው ምናምን ያለበት ቦታ በሸስቶ ነው ቤቱ የሚቀመጠ በ በአምቦ በቶኬ ወረዳ ቶኬ ከተማና በጎሮ ሶሌም እንዲሁ ግርግር እንደነበረ ታውቋል። የሆነ ለክሰው ነበረ ሰዎች እሱን ከጨረሱ በኋላ መጥተው ው ተማሪም አንድ ላይ ተሰብስበው ከአንደኛ ደረጃ ትምህርት ቤትና ከሁለተኛ ደረጃ ትምህርት ቤት ከአምስት መቶ ሰው በላይ የሚሆን በአስፋልት ላይ በመገኘት ድምፃቸውን እያሰሙ ነበረ። ሰላማዊ ሳሽ ቻነቱ እንጂ ሌላ ነገር ምንም ያደረጉት ነገር የለም። እነሱ ባይገቡባቸው መንገድ በሁለት አቅጣጫ ዘግተው ነበረ። ከዛ አጋዚ ከመኪና ላይ ወርደው ድንጋይ እንደተቆልሎ ነበረ ያው እነሱ ብዙ ስለነበሩ በሰባት ፒካፕ መኪናን የመጡት ወርደውን አንዳንድ ሰዎችንም እንዲያነሱ እያስገደዱ ነበረ። ቤተክርስቲያን ውስጥ ከተማ ውስጥ ስለነበረ ከርበናታ ላይሰው የመጡትን ሰዎች ያው እንዳይቀብሩ ራሱ በጣም እያስቸገሩ ነበር። እነሱ ያው በአጠና ገበያ ውስጥ በነበረው የሸራ መጠሪያ እንትን ነበራቸው። እሱን እንዳለ አውደ ሞት በሱ ነው የተመጣው። አንደኛውም ቢስመር ባለው እንጨት ተመጥተው በጣም ነው የተጎዳው። ሌሎቹ ደግሞ እብራቸው ተሰባብረው ምናምን አሁን እየተኙ ነው ያለ። ያው ወደ አምቦ ነው ዞ የሄዱት፣ ወደ ከርሌሹ ወደ ሰንቀሌ አልገባኝ ቦታ አልገባኝ እስካሁን። አሁን ያው ከተማ ውስጥ ያው ሁሉም ፈርቶ ቤቱ ዘግቶ ቤት ነው ያለው። ያው ማታ ተመልሰው ገና ተማሪ ልጆች ይሰበስባሉ የሚባል ኢንፎርሜሽን አለ። అవును అన్న కవిత రామ్ సత్యాలయం የተመቱትን ቤተሰቦቻቸው እንትን እያሳሉ ነው እያስመርምሩ በሌላ በኩል ደግሞ በምስራቅ ሀረርጌ ግራዋም ግጭቶች የነበሩ ሲሆን፣ ደቡብ ኦሮሚያ በቦረና ዞን ሊበን ወረዳ ውስጥም የአካባቢው ነዋሪዎች ለአንድ ባለሀብት ተሰጥቶ የነበረን አንድ ሺህ ሄክታር የሚሆን መሬት ራሳቸው በሽማግሌ ከተከፋፈሉ በኋላ ዛሬ ሰልፍ ወጥተው እንደነበረ ነሞ ያነጋገራቸው የአካባቢው ምንጮች ተናግረዋል። ሊበን ወረዳ ነገ ለቦረና ሊበን ወረቆ ዞናለሙዲን ነገር ሪፖርት

ያው ንብረቱ የኔ መሬት ነበር። የመሬቱን ከአንድ አንድ ሺ ሰባት ሄክተር በላይ ነበረ። ያ ነገር ከአልሙዲን በላይ ማንም ሰው መጠቀም አይችልም ተብሎ ብዙ አመት አልሙዲን ተገላግሎ ነበር። ነገር እናንተ እንዳለ ታቃል። እስካሁን ድረስ ያለ ነገር እናንተን ታቃል። እኛ ንብረት እንዳለ የኛ ነው አለኛ ማንም መጠቀም አይችልም ተብሎ እኛ ተማሪዎች ከመንግስት ሰራተኛ ከተመስለ ያለው ተቃዋሚ ነበረ ያው ዝግጅት ዛሬ ወደ ሥራ መቀየር እንትን ዛሬ አንድ አንድ ወደ አስራ ሁለት ወደ ከከተማ ወደ ወረዳ ያን ምንድን ነው ከብቶች ምናምን ሳይነካ ማለት ነው፣ የግል ንብረት ሳይነካ ማለት ነው። መሬቱን አካፋፍሎ እስከረታ ላይ ነበር ያላ ምንም አንድ አንድ አስር አንድ አስር አካባቢ ወይም አስራ አምስት ሰዎች መጥ ማለት ነው። የገመጭ የማለት ነው ፌዴራል ፖሊስ ማለት ነው

ነው። አንድ ላይ ሆናችሁ ወደ ወደ ማለት ነው። ያው በቃ ከተማ እንዳለ እስከ አራት ሰዓት ያ ግዛ ያለ ግዜ ማለት ነው። ወደኛ ሳይወጣ እነሱ ከዛ እንደምንም ብሎ ማለት ነው ለሰበግን ሰዓት ስምንት ሰዓት ምንም ፖሊሱም አለ ሰዎች ምንም የሰማ ነገር የለም። ከተማ ከገጠር ሰዎች ጋራ አንድ ላይ የሰራው የሰሩ የሰው መንገዱ ማለት ነው በድንጋይ

የአካባቢው ሰውና ተማሪዎች በነጌሌ ከተማ ዛሬ አድርገውት የነበረ ሰላማዊ ሰልፍ ከቀኑ አስር ሰዓት አካባቢ ያለ ግጭት መበተኑ ተገልጿል። ሌሎችም እንቅስቃሴዎች በአርሲና በሌሎችም አካባቢዎች መኖራቸውን እየደረሱን ያሉት ጥቆማዎች ያመለክታሉ። ከአካባቢ ባለስልጣናትና ከሶስተኛ ወገን ሁኔታዎቹን ለማጣራት ጥረት እያደረግን እንገኛለን። ተጨማሪ መረጃ ባገኘን ጊዜ ዝርዝር ያሉ ዘገባዎችን ይዘንላችሁ እንመልሳለን። የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትሩ አቶ ጌታቸው ረዳ ትናንት ለቪኦኤ በሰጡት ማብራሪያ ኦሮሚያ ውስጥ ከተፈጠረው ሁኔታ ጋር ተያይዞ ከታሰሩት ሰዎች መካከል ጉዳያቸው ተጣርተው በወንጀል የማይፈለጉት እንደሚለቀቁ፣ የጠፋ ህይወትና የደረሰ የንብረት ጉዳትን አስመልክቶም ጉዳያቸው እንደሚታይ የክልሉ መንግስት ማስታወቁን አመልክተዋል። አርሲ ውስጥ እየተንቀሳቀሱ ያሉት ኃይሎች ከሌላው የኦሮሚያ ሁኔታ ጋር ግንኙነት የሌላቸው ለወንጀል አድራጎት የሚንቀሳቀሱ ናቸው ብለዋል ሚኒስትሩ።